የባለብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና። ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ዛሬ አብረን ካመሽን ቀጣዮቹን ጉዳዮች እንሰማለን። በሕዳሴ ግድብ ዙሪያ እየተደረገ ያለው ድርድር ኢትዮጵያ ላይ ጫና የፈጠረ ነው የሚሉ በዚህ በዋሽንግተን ዲሲ አካባቢ የሚኖሩ ትውልደ ኢትዮጵያውያን ዛሬ ሰላማዊ ሰልፍ አድርገዋል። የአሜሪካ መንግስት አድላዊነት ሳይወስ ሳይወስድ ለሁሉም አመቺ በሆነ ሁሉንም የሚጠቅም መንገድ ለዘለቀታዊ ሴኩሪቲም በሚያመች መንገድ ይህንን ሪዞልቭ እንዲያደርግ ለማሳሰብ የተገናኘ ነው። ከሰላማዊ ሰልፉ አስተባባሪዎች መካከል አንዱ የሆኑትን አቶ ጥበቡ አሰፋን የሰማናቸው ሙሉ ቆይታችን በምሽቱ ይደመጣል። ወጣት ማዕከሎች ጋር ሁሉ ጊዜ ስሉ ትልቅ ቻሌንጅ ወጣት ወንዶች ብቻ ነው የምናየው። ወጣት ማዕከል ብዙ ሴቶችን እናይበት አንዱ ምክንያት ነትና ሰዎች ይሰራሉ። የወጣት ሴቶች ክርስቲያናዊ ማህበር ወሴክማ የአራዳ ክፍለ ከተማ ኃላፊ በእምነት ኃይሉን ነው የሰማናት። ከሰሞኑ ከተመረቀው ሴቶችን ይጠቅማል ስለተባለ ማዕከል ከተናገረችው የተወሰደ ነው። ሌሎች አዲሱ ትውልድን ወጣቶችን የሚመለከቱ መሰናዶዎችም አሉን። ሀብታሙ ስዩን በመስተንግደዋለሁ። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። ደቡብ ሱዳን ውስጥ በነዳጅ ዘይት ሀብት የታደለው ሩዊንግዌይ ወረዳ ነዋሪዎች በአካባቢው የሚፈሰው ነዳጅ ዘይት አካባቢውን በክሏል በሚል ክስ በሚሊዮኖች ዶላር የሚቆጠር ካሳ እንዲከፈላቸው ፊርማ በማሰባሰብ ለሀገሪቱ ከፍተኛ ፍርድ ቤት ማቅረባቸው ተዘግቧል። የሩዊንግዌይ ማህበረሰብን የሚወክሉ ጠበቆች ከሶስት ሳምንታት በፊት የተሰበሰበውን ፊርማ ለከፍተኛው ፍርድ ቤት አቅርበዋል። የነዳጅ ዘይት አምራች ኩባንያዎች የነዳጅ ዘይት መተላለፊያ ቱቦዎችን በሚ ገባም ስለማይጠግኑ ቧንቧዎቹ እየፈነዱ ድፍድፍ ዘይፍት በአካባቢው መሬትና ውሃ ላይ እየፈሰሰ ይበክላል። ይህም ሰብአዊ መብትን መርገጥ ነው ብለዋል ጠበቆቹ። የአካባቢ ብክለት ሩንግዌ ሰሜንና ደቡባዊ ሌሎች ላይ ሊስተካከል የማይችል ጉዳት አድርሷል። የአካል ጉዳተኛ ልጆችም እየተወለዱ ነው። ህጻናት ካለጊዜያቸው ቀድመው እየተወለዱ ነው። ሞትም እያስከተለ ነው ሲል ማህበረሰቡ አማሯል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንትና ሲናገሩ ቢያንስ በሰላሳ ሰባት ሀገራቶች ላይ ከሰማንያ ሁለት ሺህ በላይ የሚሆኑ ሰዎች በኮሮና ቫይረስ በታመሙበት በአሁኑ ወቅት ዩናይትድ ስቴትስ ውስጥም መግባቱ አይቀርም፣ ነገር ግን ሀገሪቱ ምላሽ ለመስጠት ዝግጁ ናት ብለዋል። የማይቀር ነገር ይመስለኛል። በአነስተኛ ደረጃ ወይም በትልቁ ወረርሽኙ ሊገባ ይችላል። የሆነ ሆኖ ግን እኛ ሙሉ ለሙሉ ዝግጁ ነን ሲሉ ፕሬዚዳንት ዶናልድ ትራምፕ ትላንት ዋይት ሀውስ ቤተ መንግሥት ውስጥ ሆነው ለጋዜጠኞች ተናግሯል። በአሜሪካ ሕዝብ ላይ የሚያደርሰው አደጋም ዝቅተኛ ነው ሲሉም አክለዋል። እስካሁን ባለው ጊዜ ዩናይትድ ስቴትስ ውስጥ ስልሳ የኮሮና ቫይረስ በሽተኞች መኖራቸው ታውቋል። በተመሳሳይ በዓለም ዙሪያ ያሉት የጤና ጥበቃ ባለስልጣኖች የኮሮና ቫይረስ መዛመትን ለመከላከል ምን አይነት እርምጃ መወሰድ አለበት በሚለው ነጥብ ላይ ማተኮራቸው ታውቋል። ኮሮና ቫይረስ ባለፈው ታህሳስ ወር ቻይና ከገባበት ጊዜ አንስቶ ከአርባ በላይ ሀገራቶች ውስጥ ገብቶ ቢያንስ ሰማንያ ሁለት ሺህ ሰዎች መታመማቸውም ተገልጿል። ዩናይትድ ስቴትስ እና ደቡብ ኮሪያ በጣምራ ሊያካሂዱት የነበረው ወታደራዊ ልምምድም አቋርጧል። ዜጎቿን ወደ ደቡብ ኮሪያ እንዳይጓዙ ዩናይትድ ስቴትስ አስጠንቅቃለች። እስካሁን ባለ ጊዜ ውስጥም ከቻይና ውጭ ብዙ የኮሮና ቫይረስ በሽተኞች ያሉባት ሀገር ደቡብ ኮሪያ መሆኑም ተዘግቧል። ጃፓን ሁለት መቶ የኮሮና ቫይረስ በሽተኞች እንዳሏትም ተዘግቧል። ዮኮሃማ ላይ ለሳምንታት ያክል ኳረንቲን ላይ ባለችው መርከብ ውስጥም ከሰባት መቶ በላይ የኮሮና ቫይረስ በሽተኞች መኖራቸው ሳይቆጠር ማለት ነው። አድማጮች፣ ለሰዓቱ የያዝኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም በጣም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ዛሬ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ትውልደ ኢትዮጵያውያንና ኢትዮጵያውያን ሰላማዊ ሰልፍ አድርገዋል። ሰላማዊ ሰልፍ አድራጊዎቹ ዩናይትድ ስቴትስ የህዳሴ ግድብ ድርድርን በተመለከተ ለግብጽ ያደላ አቋም ይዛለች፣ ኢትዮጵያ ላይም ጫና እያሳደረች ነው ሲሉ ወቅሰዋል። ኢትዮጵያ መንግስት ድርድር እንዳይፈርም የድርድሩን ይዘትም በግልጽ እንዲያሳውቅም ሰልፈኞቹ ጠይቀዋል። በሰልፍ ላይ ተገኝተን ሀሳባቸውን ከተቀበልናቸው መካከል የተወሰኑትን አድምጥ እንመለስ። Doctor Ari Doctor metal. Metal. metal Million. Iron Iyayuhnow. Iyayuhnow. Iyayuhnow. Iyayuhnow. Beeray takmachnen. Beeray takmachnen. Beeray takmachnen. Beeray takmachnen. Asalufa. Asalufa. Indaaset. Indaaset. Silver Spring, Maryland. Now, program is a group spokesperson nay. HIS self sourced alama allo. የመጀመሪያው ዓላማው ኢትዮጵያኖች የአባይ ጉዳይ የኢትዮጵያ የሕልውና ጉዳይ የኢትዮጵያ የሕይወት ጉዳይ ስለሆነ በዚህ ጥያቄ ዙሪያ ኢትዮጵያኖች በአንድ ላይ መረባረብ እንዳለባቸው ያለምንም ምንም የፖለቲካ ዲፍረንስ የፖለቲካ ዲፍረንስም ቢኖር የሃይማኖትም፣ የፖለቲካ ማንኛውም አይነት ዲፍረንስ ቢኖር እሱ ከዚህ በኋላ በስተጀርባ መሆን እንዳለበትና ለዚህ ሁሉም ኢትዮጵያዊ መረባረብና በአንድ ላይ መቆም እንዳለበት ለማሳሰብ ነው። አንደኛው ሁለተኛው በዚህ በአባይ ዙሪያ ያሉት ሀገሮች ተጠቃሚነታቸው ሁሉም በኩል ሁሉንም የሚያቻችል የሁሉንም ጥቅም የሚያካትት መሆን እንዳለበት ለማስረገጥ ነው። በቅርቡ በነበረው ድርድር ላይ የአሜሪካ መንግስት የወሰደውን አድላዊ እርምጃ ልክ አለመሆኑን እና ለልማትም ለሴኩሪቲም ወደፊት ችግር ሊያመጣን ስለሚችል ኢትዮጵያ አሜሪካኖች ስለሆንን ይሄንን የአሜሪካ መንግስት አድላዊነት ሳይወስድ ለሁሉም አመቺ በሆነ ሁሉንም የሚጠቅም መንገድ ለዘለቀታዊ ሴኩሪቲም በሚያመች መንገድ ይሄንን ሪዞልቭ እንዲያደርግ ለማሳሰብ የተገናኘ። ስሜ ሙሂዲን ስራጅ መሐመድ እባላለሁ። ሰላምት። የመጣሁት ከቨርጂኒያ አሌክሳንድሪያ ነው። የዲሲ ግብረ ኃይል አባል ነኝ እና የዚህ ደግሞ የአባይ ግድብ ሰልፍ አስተባባሪ አንዱ አባል ነኝ። ወደዚህ ሰልፍ የመጣ ነው እንግዲህ ትልቁ ነገር መልእክታችንን ለአሜሪካ መንግስትና ለአለም ያለውን ሁኔታ በአባይ ዙሪያ የሚደረገውን ነገር ለማስገንዘብ ነው። የሰልፉም ትልቁ መልእክት የሆነው ኢትዮጵያ ማንም የማይደራደረው የአባይ ባለቤት ናት። ውሃችን የኛ ነው። ማንኛውንም መብት አለን ማድረግ የምንችለውን የምንፈልገውን። ነገር ግን ኢትዮጵያ ትልቅ ግድብ እየሰራች ነው። የተወሰነውን ያህል ስራ ተገባዷል። ወደ ስራ ለመግባት እየተዘጋጀ ባለበት ሰዓት አንዳንድ ተጽዕኖ እየተደረገባት ነው። የሚያግድ አይነት እንቅስቃሴዎች እየተደረጉ ነው። እነዚያን እንቅስቃሴዎች መደረግ እንደሌለባቸው ለማስገንዘብ ነው ይሄ ሰልፍ የተደረገው። አባይ ጉዳይ አንድ ነን። ምንም አይነት ልዩነት ይኖረን በአባይ ጉዳይ እኔ ስሜ ዳዊት ጋላሶ አላምቦ ይባላል። የመጣሁት ከዋሽንግተን ዲሲ ነው። እንግዲህ አባይ ለዘመናት ሲዘፈንበት ነው የቆየው። ግን ሳንጠቀምበት ደለሉን ሙሉ ተሸክሞ ለግብፅና ለሱዳን ሲያስተላልፍ ነው የቆየው። ያንንም ደግሞ በቆራጥነት የኢትዮጵያ መንግስት እንዳይሰራ በሀገራችን የነበረው ሁኔታና የመንግስታት መለዋወጥም ችግር ፈጥሯል። አሁን ግን በሙሉ ኃይል የኢትዮጵያ ህዝብ ይህን ግድብ ሰርቶ ውሃውን በአግባቡን ለመጠቀም እያደረገ ያለው ጥረት ጥሩ ነው። አባይ የኢትዮጵያ ህልውና ነው። ግን አሁን የዚህ የህዳሴ ግድብ ጉዳይ ህዝቡን ያነቃቃ ይመስለኛል። በዚህ ምክንያት ነው ተማሪዎች ከስንቃቸው፣ የመንግስት ሰራተኞች ከደሞዛቸው፣ ነጋዴዎች ከገበያቸው፣ ሁሉም ሰው የተረባረበበትና እዚህ ደረጃ ያደረሰው። ስለዚህ ከአሁን በኋላ ወደ ኋላ የምልበት ሁኔታ የለም። ብቻ አይደለም የእኛ የኢትዮጵያውያን ህልውናም ነው ህልውናም ነው። አድማጮቻችን፣ ሰላማዊ ሰልፈኞቹ ባቀረቧቸው ጥያቄዎችና ጉዳዮች ላይ ከዩናይትድ ስቴትስ መንግስት የሚሰጥ መልስ ካለ በቀጣይ በሚኖሩን ዝግጅቶች ይዘን እንመለሳለን። በተለምዶ ወሴክማ በመባል የሚታወቀው የወጣት ሴቶች ክርስቲያናዊ ማህበር ከሰሞኑ በአራዳ ክፍለ ከተማ የወጣቶች ማዕከል ላይ ወጣት ሴቶች የሚጠቀሙበት የመረጃ ማዕከል አስመርቀዋል። እደን ገረመው የማዕከሉን ዋና ጸሐፊ በእምነት ባይሉን አነጋግራ ተከታዩን አሰናድታለች። በ1954 ዓ.ም የተመሠረተውና በመሃል በመንግሥት ለውጥ ምክንያት ተዘግቶ የነበረው የወጣት ሴቶች ክርስቲያናዊ ማኅበር ወሴክማ በአዲስ አበባና በተለያዩ የክልል ከተሞች እንቅስቃሴ የሚያደርግ ሲሆን ከሰሞኑ ደግሞ በአዲስ አበባ አራዳ ክፍለ ከተማ የወጣቶች ማዕከል ላይ ለወጣት ሴቶች አገልግሎት የሚሰጥ የመረጃ ማዕከል ከፍቷል። የወሰክማ ዋና ጸሐፊ ወይዘሮ በእምነት ኃይሉ ለዚህ ማዕከል መከፈት መሰረታዊ ምክንያት በተለያዩ የወጣት ማዕከላት ላይ ወጣት ሴቶችን የሚያበረታቱ ሁኔታዎች አለመኖራቸው መሆኑን ያብራራሉ። ወጣት ማዕከሎች ከሁን ጊዜ ስ ትልቅ ቻሌንጅ ወጣት ወንዶች ብቻ ነው የምናየው እንጂ ወጣት ሴቶች ነጡት ሴት ጀምሮ ከሁኔታው ነው። ወጣት ማዕከል ብዙ ሴቶችን የማይበት አንዱ ምክንያት ነው ሁኔታው። ለምሳሌ በር ላይ ሲገባ በጣም ብዙ ወጣት ወንዶች፣ ሌላ ኢንተርቴንመንቶች የሚያደርጉ የስፖርት ዌይት የሚያነሱ ወጣቶች አሉና ያንን አልፎ ወጣት ማዕከሉን ውስጥ ያለውን ላይብራሪ ለመጠቀም ወይም ሌላ ኮምፒውተር ትምህርትን ለመጠቀም አልፈው የሚዘቡ ሴቶች በጣም ጥቂት ሰዎች ናቸው። ምክንያቱም አንደኛ ያው እንደምናውቀው በዚህ እድሜ ውስጥ ያሉ ወጣቶች ይፈራሉ። መተናኮል አለ፣ ስድብ አለ፣ መጎንተል አለ፣ ቡሊንግ የምንለው ነገር አለና ያንን ያንን አልፈው የዩ ሴንተርን ሰርቪስ መጠቀም አይችሉም። ስለዚህ እንዴት አድርገን ነው ወጣት ማዕከሎችን ሴቶችን አኮመዴት የሚያደርጉ ሴቶችን ወጣት ሴቶችን አትራክት የሚያደርጉ የሚለውን ሀሳብ አቅርበን በዛ መሰረት ወረዳ አምስት ላይ ያለው ወጣት ማዕከል እንደዚህም የአራዳ ክፍለ ከተማ ሴቶችና ሕጻናት ጉዳይ ቢሮ ይህንን አምኖበት ይህንን ሴት አድርጎ ወጣት ማዕከል ላይ እንግዲህ አንድ ሰፋ ያለ አዳራሽ ሪኖቬት አድርገን የተለያዩ ሪሶርሶችን አስገብተን ሶሻል ወርካዎችን ሪክሪት አድርገን እዛ ፕሌስ አድርገን ነው ሴፍ ስፔሱን የጀመርነው ማለት ነው። ይህ ማዕከል ወጣት ሴቶች የንባብ ክህሎታቸውን የሚያዳብሩበት የተለያዩ አካላዊ እንቅስቃሴዎችን የሚያደርጉበት፣ የኮምፒውተር አገልግሎት የሚያገኙበት፣ እንዲሁም ስነ ተዋልዶና የተለያዩ ሴቶችን የሚመለከቱ የፖሊሲ ጉዳዮችን በተመለከተ በባለሙያ የተደገፉ መረጃዎችን የሚያገኙበት እንደሆነ የሚያክላሉ። አሁን በአብዛኛው እየሰራ ያለው ሴትማ ከተማዎች አካባቢ ነው። አዲስ አበባ፣ ባህር ዳር፣ ደብረ ብርሃን እንደዚሁ አዳማ ላይ የተለያዩ ስራዎች እንሰራለና እነዚህ ዋና ዋና ከተማዎች ላይ ካለው የከተማ የአርባን ዴቨሎፕመንት ጋር ተያይዞ ቦታን ቤዚ ያደረገ በተለያዩ አካባቢዎች አሉ። በተለይ በነዚህ ፕራጃይል በምንላቸው የከተማ አካባቢዎች የሚደርሱ ጥቃቶች እየጨመሩ ነው እና እነዚ ጥቃቶች ለመቀነስ ወጣት ሴቶች ክህሎታቸውን የሚያሳድጉበት ቦታ እንዲሆን የተለያየ ክህሎት ያላቸው ወጣት ሴቶች አሉና እንደዚህ የገጠር ሊሆን ይችላል፣ የዘፈን ሊሆን ይችላል፣ የመጻፍ ሊሆን ይችላል፣ የማንበብ ሊሆን ይችላል። የተለያየ ክህሎት አላቸውና እና ያንን ክህሎታቸው መተው ለሌሎች ሰዎች ሼር የሚያደርጉበት ከሌሎች ሰዎች ፊድባክ የሚያገኙበት እንዲሆንና ክህሎታቸውን የሚሞክሩበት ቦታ እንዲሆን ነው አንደኛው አላማው። ሌላ ሁለተኛው የማህበራዊ በተለይ ደግሞ ከጤና ጋር ግንኙነት ያላቸውን ሙያዊ አገልግሎቶችን የሚያገኙበት ቦታ ስለ ፋሚሊ ፕላኒንግ ሊሆን ይችላል የተለያዩ ብቻ ከጤና ጋር የተያያዙ ጉዳዮችን የሙያዊ አገልግሎት ምክር የሚያገኙበት እንዲሆን ነው ሌላ ግብ ሶስተኛው ደግሞ አንዳንድ ጊዜ ትንሽ ሊሆን ስለሆነ አካላዊ ብቃትም ኦፕን ነው ምንጣፍ ላይ ነው እና ፋሽ ላይ ወይም ትንሽ መቀመጫዎች ነው ያሉት። እንደዚህ ቴብል እና ትልልቅ ወንበር ምናምን አለ ሶጋ። ትንሽ ሰውነታቸውንም ስትሬች ማድረግ ቢፈልጉ የተለያዩ እንቅስቃሴዎችን ማድረግ ቢፈልጉ፣ መደነስ ቢፈልጉ ያንንም ሊያደርጉበት የሚችሉት ቦታ ውስጣቸውንም ገና ማድረግ የሚችሉበት ቦታ እንዲሆን ነው። ይሄ ወጣት ሴቶችን አድሬስ በማድረግ ጥሩ የሆነ መንገድና ጥሩ የሆነ ስትራቴጂ ከሆነ ሌሎች ክፍለ ከተማዎችም ላይ ይሄ ነገር እንዲስፋፋ እኛ ብቻ አይደለም እንደ ወጣት ሴቶች ክርስቲያናዊ ማህበር ሆኖ ይሄንን ሞዴል ውጤታማነቱን የተገነዘበና ያየ ሌላ ማንኛውም አካል ውጥቄት ነው ወይም እንዲያስፋፋውና ይሄ በሌሎችም ክፍለ ከተማዎች በሌሎችም ከተሞች እንዲስፋፋ ነው ዋናው ሀሳብ። እንደ ወሴት ማዘን ምናስበው በሌሎችም ክፍለ ከተማዎች ፕሮግራም ማስፋፋ ነው። ወይዘሮ በእምነት ወጣት ሴቶች ከእድሜ አቻቸው ከሆኑ ወንዶች እኩል የትምህርት የስራና የመረጃ እድል ማግኘታቸው በቀጣይ ተወዳዳሪ እንዲሆኑ እንደሚረዳ ገልጸው ይህንን የመረጃ ማዕከል ሞዴል ትምህርት ቤቶችና የወጣት ማዕከላትም እንዲጠቀሙበት ወሰክማ እንደሚያበረታታ ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ደን አመሰግናለሁ በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ ነው ወደ እናንተም እየቀረበ ያለው ኢትዮጵያ ያዝ ለቀቅ ስታደርገው የነበረውን የዓለም ንግድ ተቋምን የመቀላቀል ጥረት እንደ አዲስ ጀምራለች የንግድ ተደራዳሪዎቿ ከተቋሙ ኃላፊዎች ጋር ከሰሞኑ ሲነጋገሩም ነበር ለመሆኑ ሀገሪቱ የዓለምን የንግድ ተቋምን መቀላቀል ምን ይፈይድላታል? ድርድሩ እንደ አዲስ የተጀመረበት ልዩ ምክንያትስ ምንድን ነው? እነዚህና ተጨማሪ ጥያቄዎችን የጠቅላይ ሚኒስትሩ አማካሪና የኢትዮጵያ ዋና የንግድ ተደራዳሪ ለሆኑት አቶ ማሞ ምህረቱ አቅርበናል። አቶ ማሞ አስቀድመው ድርድሩ አሁን ያለበትን ደረጃ ያብራራሉ። ያው እንግዲህ እንደሚታወቀው ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ተደርገው የነበረው ድርድር ትንሽ ቆየት ያለ ነው። በይፋ ኢትዮጵያ አባል ለመሆን ጥያቄ ያቀረበችው በፈረንጆቹ በሁለት ሺ ሶስት ነው። ከዛ በኋላ ላለፉት አስራ ስድስት አመታት አንዴ ሞቅ ሲል ለጊዜው ቀዝቀዝ ሲል አሁን የደረስንበት ደረጃ ደርሰናል። አሁን ያለበት ደረጃ ምንድነው? በእኛ አቆጣጠር ከጥር አስራ ሁለት እስከ አስራ ስምንት ባለው ውስጥ አራተኛውን የዓለም ንግድ ድርጅት የአባልነት ድርድርን አካሄደናል። በዛ ድርድር የሁለትዮሽ ድርድር የምንለውና የባለ የባለብዙ ድርድር የምንለውን አከናውነናል። በዛ ምክንያት ከድሮ ከነበረበት አንድ እርምጃ ወደፊት ድርድሩን አስኬደነዋል። ወደፊት የምንሰራው ተጨማሪ ሰራ ይኖራል። አቶ ማሞ እርስም ጠቀስ አድርገውታል። ለበርካታ ዓመታት ኢትዮጵያ የዓለም ንግድ ተቋም ላለመቀላቀል ስታመነታ ቆይታለች። በቅርብ ጊዜ ደግሞ አባል ለመሆን ከፍተኛ ጥረት እያደረገች መሆኑን እንግዲህ እርስም አንስተውታል። ይሄን ለማድረግ የገፋፋት ልዩ ሁኔታ አለ ወይ? ያው እንግዲህ እንደሚታወቀው መነሻችን የራሳችን የኢኮኖሚ ሪፎርም ፕሮግራም ነው። የኢኮኖሚ ማሻሻያ ፕሮግራም ነው እንደሚታወቀው በቅርቡ ጊዜ ይፋ ያደረግነው ነው ሆም ኢኮኖሚክ ሪፎርም ብለን የሚጠራው የሪፎርም ፕሮግራም አለ። የዛ የሪፎርም አንድ አካል ኢትዮጵያ አምራቾች ወይም ደግሞ የውጭ ንግድ ተዋናይ የተረጋገጠ የገበያ እድል መፍጠር አይነተኛ የሪፎርሙ አካል ነው። ይሄን አስመልክቶ እንግዲህ ከምንሰራቸው ስራዎች መካከል አንደኛው አሁን የምናደርገው ያለን የንግድ ገባ ድርድር ዳር ማድረስ ነው። እስከ ዛሬ ድረስ የሚሰራ ናቸው ያሉት የሰውም ስራዎች የንግድ ድርድሩን የተሳካ የተሳልጠን ሊሆን የሚያግዙ ናቸው። መነሻው እሱ ነው። ግን በአጠቃላይ የዓለም የንግድ ድርጅት ንግድ ድርጅት አባል የመሆን ሂደቱ በኢኮኖሚያችን ብዙ ትርፋት ያለው ጉዳይ ነው። የተወሰኑ የምናገኘው ጠቀሜታ ብለን የምናስ ነገር ጠቀስ ለማድረግ እንግዲህ የመጀመሪያው ትልቁ ዲብ አድርገን የምናየው ለኢትዮጵያ አምራቾች ቅድም ጠቀስ እንዳደረግኩት የተረጋገጠና ተገማች የሆነ የገበያ እድል መፍጠር ነው። ሀገሮች ያለም የንግድ ድርጅት አባል በሚሆንበት ጊዜ ያለ አድሎ ከአድሎ ነጻ በሆነ መልኩ በእኩልነት እቃዎቻቸውን ሸጡ አገልግሎታቸውን በሌሎች ሀገሮች ግን እንዲያቀርቡ የሚያስችል ሕጋዊ መብት ይሰጣቸዋል ድጅታማ ሆኑ እንግዲህ አንዳንድ ሰዎች በተደጋጋሚ የሚያነሱት ጉዳይ አለ እዚህ ላይ ምንድን ነው እሱ? ለኢትዮጵያ አይነት በልማት ወደኋላ የቀሩ ሀገሮች ከታሪፍ እና ከኮታ ነፃ የሆነ በሌሎች ሀገሮች የሚሰጥ የገበያ እድል ስላለ የዓለም የንግድ ድርጅት አባል መሆን ይሄን ያህል ጥቅም የለውም ብሎ የሚያነሱት ጉዳይ አለ። ይህን በተመለከተ የዓለም የንግድ ድርጅት አባል መሆን የተለየ ጥቅም አለው ምክንያቱም እነዛ ሌሎች ሀገሮች ለእኛ የሚሰጡን የቀረጥና የኮታ ፍሪ ወይም ነጻ የሆነ የገበያ እድል በችሮታ የሚሰጥ ከአንድ ወገን የሚመጣ ስለሆነ በማናቸውም ጊዜ ሊነሳ የሚችል ነው። እንደ ምሳሌ ለመጥቀስ እናንተ ራሳችሁ ያላችሁበት ሀገር አሜሪካ ለአፍሪካ ሀገሮች የሚሰጠው የአጓ የነጻ የኮታ ፍሪና ታሪፍ ፍሪ የሆነ የገበያ እድል እንደሚታወቀው በሁለት ሺ ሀያ አምስት ይነሳል ተብሎ ይጠበቃል። ስለዚህ ከእንደዚህ አይነት ግራ የተጋባ ሌሎች ሀገሮች በሽሮታና በመልካም ፍቃደኝነታቸው የሚሰጡት የንግድ እድል ተላቀን የሀገራችንን የውጭ የንግድ ሁኔታ ወደ ተረጋጋ ወደሚገመት ወደ ህጋዊ ከባቢ ሁኔታ ማሻገር ትልቁ ዓለማችን ነው። ስለዚህ የመጀመሪያውና ዋናው ይህን ሂደት አሁን ማፋጠን የፈለግንበት ቅድም ተቀስ እንዳረጉት የተረጋገጠ የገበያ ግን ለማቅረብ ነው። ይህንን ተቋም መቀላቀል ያለውን እርባና ያለውን ጥቅም አንስተዋል። በዛው ልክ ደግሞ ኢትዮጵያ የዓለም ንግድ ተቋምን ብትቀላቀል የደረጀ ገበያ ካላቸው ሀገራት ጋር የመፎካከር እጣም ይገጥማታል። በዚህ ሂደት ውስጥ የሚመጡ ጫናዎችን ለመቋቋም አሁን ያለችበት አቋም ምን ያክል ጠንካራ ነው? ነገሮች ከገደባቸው እንዳይወጡ እስከ ምን ያህል ዝግጅት እየተደረገ ነው? እንግዲህ በተመለከተ የሚሰራው ብዙ ስራ አለ። ድፍለት ሶስት ለመጠቀስ ለማድረግ በመጀመሪያ ደረጃ የዓለም የንግድ ድርጅት አባል ለመሆን የምናደርገው ድርድር በሰፊ ዝግጅት የተመሰረተ እንዲሆን ሰፊ ስራ እየሰራ ነው። ከሌሎች ሀገሮች ጋር የምናደርገው ድርድር በምን ጉዳዮች ላይ ጥያቄ ሊነሳ ይችላል የሚለውን ነቅሰን አውጥተን በእያንዳንዱ ጉዳይ ላይ ተገቢውን ጥናት አካሄደን ሌሎች ሀገሮች ልምድ ምን እንደሚመስል ካየን በኋላ የኢትዮጵያ አቋም በነዛ ጉዳዮች ምን ሊሆን ይገባል ብለን ጊዜ ወስደን ስሚቶ አሳፈን ሰርተን ነው ወደ እርድሩ የሚቀርበው። ስለዚህ የዓለም ድርጅት አባል በምንሆንበት ጊዜ በኢትዮጵያ ኢኮኖሚ ምን አይነት ህጽ ሊመጣ ይችላል የሚለውን አስቀድመን አጥንተን ነው የሚሄደው። ለአንደኛው ነገር እሱ ነው። ሁለተኛው ነገር ሰዎች ስለዚህ ድርጅት በሚያወሩበት ጊዜ ወ በሚነጋገሩበት ጊዜ የድርጅቱ አባል መሆን ገበያችንን በአንድ ክፍት የምናደርገው አድርገን እንደሆነ ያስባሉ። እውነታው የተለየ ነው። እውነት ለመናገር የንግድ ድርድሩ ምክንያት ኢትዮጵያ ምንም አይነት የታሪክ መቀነስ እርምጃ እንዳትወስድ አድርገን ነው የምንደራደረው። በሌላ አነጋገር የዓለም የንግድ ድርጅት አባል በመሆናችን አሁን በነቃ በገቢቃዎች ላይ ተፈጻሚ ከምናደርገው ቀረጥ እንድንቀልስ ጥያቄ የሚቀርብልን እሱ ሳናደርግ መግባት የሚችልበት ሁኔታ እንዳለ በድርድር ሂደቱ አረጋግጠናል። ስለዚህ በዋነኝነት ድርድር የሚካሄደው ታሪፍ የመቀለስ ጉዳይ ሳይሆን ታሪፋችን ላይ የጣሪያ የማበጀት ጉዳይ ወይም ደግሞ ወደፊት እንዳንጨምር የሚያስችል ጉዳይ ላይ ነው የምንደረደረው። ስለዚህ ፖሊሲ ስፔሳችን ፖሊሲ ይዘታችን በጠበቀ መልኩ የምናደርገው ድርድር ነው። የጠቅላይ ሚኒስትሩ አማካሪና የኢትዮጵያ ዋና የንግድ ተደራዳሪ አቶ ማሞ ምህረቱ በቀጣዩ የአውሮጳውያን ዓመት ኢትዮጵያ የዓለም ንግድ ተቋምን ትቀላቀላለች ተብሎ ተስፋ እንደተደረገ አክለው ነግረውናል። አቶ ማሞን በጣም እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። በኢትዮጵያ የእስር ቤቶች ደጆች ተከፍተው እስረኞች በገፍ መለቀቅ ሲጀምሩ ሁለት እግሮቹ በመቆረጣቸው ምክንያት በተሽከርካሪ መቀመጫ እየተገፋ የወጣው ከፍያለው ተፈራ አንዱ ነበረ። ይህ ጊዜ ሁለት ዓመት ሊሞላው ጥቂት ወራት ቀርተውታል። ዛሬ ከፍ ያለው፣ ትዳር መስርቶ ወይዘሮ ኢሊሌ ሌሊሳ ከተባለችው ወጣት ጋር በፍቅር መኖር ጀምሯል። አንድ ወንድ ልጅም አፍርተዋል። የዛሬ የዘጋቢ ውሽ መስኮተረኛ ፀሐይ ዳምጠው አዲሱን የከፍ ያለውንና የቤተሰቡን ሕይወት ታካፍልናለች። መንግስት በእስር ላይ የሚገኙ የፖለቲካ እስረኞች እንዲፈቱ ሲወስን ከእስር የተለቀቀው ከፍያለው ተፈራ እንደ ሌሎቹ እስረኞች እየተራመደ አልወጣም። ሁለት እግሮቹን አጥቶ በሚገፋ ጋሪ ነበር። በወቅቱ እርሱ በሰጠ ቃለ ምልልስ ስለ እግሮቹ መቆረጥ ሲናገር የሶስተኛ ዓመት ትምህርቴን ጨርሼ ወለጋ ቤተሰቦችን ለመጠየቅ መንገድ ጀመርኩ መስከረም 3 1999 ዓ ም ካደርኩበት አዲስ አበባ ካራቆሬ የምትገኘው እህቴ ቤት ወጥቼ ከጓደኞቼ ጋር ወደ አውቶብስ ተራ መንገድ ጀመር። አንድ ፌርማታ እንደሄድ ተኩስ ተከፈተብን። ሶስቱ ወዲያውኑ ሞቱ። እኔ አንድ እግሬ ተጎዳ። ፖሊስ ሆስፒታል ገባውና ጤነኛ እግሬ ተቆረጠ። ሁለቱም ተቆርጦ ከነ ቁስሎቼ ወደ ማዕከላዊ ተወሰርኩ ብሎን ነበር የፌዴራል ጠቅላይ አቃቤ ክስ የተመሰረተበትና እድሜ ልክ እስራት የተፈረደበት ምክንያት ነው ብሎ በክስ ዝርዝር የቀረበው ደግሞ ከፍ ያለው ከሌሎች ግብረአበሮቹ ጋር በመሆን በራሱና በሌሎች ሰዎች ላይ አደጋ አድርሷል በሚል ነበር። ከፍ ያለው ከእድሜ ልክ ፍርዱ ላይ ለአስራ ሁለት አመታት ከታሰረ በኋላ በምህረት ከተለቀቀ አንድ አመት ከስምንት ወር ተቆጥሯል። ከፍ ያለው አሁን አዲስ የትዳር ህይወት ጀምሯል። በእርግጥ ከእስር በፊት የፍቅር ህይወት እንደነበረው ይናገራል። ትምህርት ቤት እያለው የፍቅር ነው ያለ የፍቅር እንትናዎችን አላሳለፍኩም፣ ግን እንደ ማንኛውም ተማሪ ነገ አብረን እንኖራለን ምናምን የምን አብረን አሳብ የምንቀያየር ነበረኝ። ስታሰር የተወሰነ የአንድ አመት ከአራት ወር ምናምን ጠይቃኛች ከዛ በኋላ ማግማት እንዳለባት ነግሬ አገባች። ምክንያቱም እኔ መፈታት ጉዳይ በጣም ረጅም ስለሚሆን እና ስለሚረዝም፣ ወይ ሊገሉኝም ስለሚችሉ ሞት ሞት ፈርዶኝ ይገላሉ ምናምን የምል ግምት ነበረኝ። ሰው ሞት ባይፈርዱብኝም ያው ያድግህ ወይም ወያኔ እስካለች ድረስ እቆያለሁ የምል ግምት ነበረኝ። ስለዚህ የእሷ ላይፍ እንዳይበላሽ እንድታገባ አግቢ ብዬ አግብ። እስር ቤት ሆኜ ስለ ነገ ህይወት በመልካም መንገድ እቀጥላለሁ ብዬ አስቤውም አላውቅም። ተስፋ ቆርጬ ነበር። ላልፈታም እችላለሁ የሚል ሀሳብ ነበረኝ። ያለው ከፍ ያለው ከእስር ቤት ከወጣ ወዲህ ከጎኔ ሆኖ የሚያጽናናኝ ሰው እንደሚያስፈልገኝ ተረዳው ይላል። ለእኔ ኑሮ በጣም ከባድ ነው። ብቻ መኖር አልችልም። ምክንያቱም የሆነ ነገር ሲወርቅ ማንሳት አልችልም። ሰፖርት የሚያደርገኝ ሰው ያስፈልገኛል ከጎን። ስለዚህ ማግባት አለብኝ። ምክንያቱም ቤተሰብ እርምልኬን እየተረዳኝ ሊረዱኝ ስለማይችሉ ማግባት አለብኝ ብዬ ወሰንኩ። ወይዘሮ ኢሊሊ ለልሳ የከፍ ያለ ተፈራ የትዳር አጋር ናት። ከፍ ያለ ከኢሊሊ ጋር እንዴት እንደተዋወቁ ሲያስታውስ ከኢሊሊ ጋር ልክ እኔ ተፈትቼ ከወራቶቹ በኋላ ኦሮሞ ነፃነት ግንባር ወደ ሀገር ሲገባ ለስራ ጉዳይ ስትሄድ አገኘኋት። ከዛ ቆይታ ቤት መጣች ና ቤት ተዋወቅ ሰላም ልትለኝ ቤት መጣ፣ ማለት ነው። በዛ ወቅት ነው የተዋወቅ ልልኝ ሲያት ያው በጣም የተረጋጋች ምናምነች ና ያው የተረጋጋች ሴትም ብዙ ማታወራ እኔ ትንሽ ጫዋታ ወዳለሁ ሲጫወት ምናምን ማትጋፋኝ ምናምን ሰው ፈልግ አገኘሁ። እንደጋጣሚ እኔ የሚፈልጋት ሴት ያው አንደኛ፣ መጀመሪያ ሰውኑ ያደገ ሰው ይፈልጋለ ሰው ሰው ማለት በተለይ እኛ ሀገር ውስጥ ሰው ሆኖ ማደግ ከባድ ነው። ቻለንጁ በጣም ትልቅ ነው። ምክንያቱም በኬላ የኬሌን ሲገል የኬላ የኬሌን ሲያስር ሲያሳስር በውሸት ሲመሰክርበት ምናምን እና እኛ ያሳለፍንበት የእስር ጉዞዋችን ወይም የኑሯችን ከሰው ላይ ተስፋ እንዲቆርጥ ያደርጋል ሂደቱ ማለት ነው። እልል ፍቅርና መተሳሰብ ከምንም በላይ ነው። ትናንት ከፍ ያሉ ለኛ ብሎ ሁለት እግሩን አጥቷል። እኔ ደግሞ በፍቅር ምንም ሳይጎልበት የምችለውን ሁሉ እያደረኩለት ከሱ ጋር በደስታ እየኖርኩኝ ነው ትላለች። ባይን ገመዳት ሳውጅንጅራ ቡልቲጃራ ላጎርችኮ ባየ ገመችነት ደጋም ለሴት እህቶቼ መልእክት አለኝ የምትለው ኤሊሊ ሰው በሰውነቱ መከበር መወደድና መፈቀር አለበት። በትዳር ሕይወት ውስጥ መተሳሰብና ለሚወዱት ሰው መስዋዕትነት መክፈልም ሊኖር ይችላል ስትል አክላለች። አቶ ከፍ ያለው እና ወይዘሮ ኤሊሊ አሁን የጽኑ ፍቅራቸው ፍሬ የሆነው ወንድ ልጅ ወልደው በፍቅር ጎጇቸውን እያሞቁ ይገኛሉ። ከፍ ያለው ወንድ ልጁን መሮን ካገኘ አንድ ወር ከሁለት ሳምንት ሆኖታል። ለአሜሪካ ድምፅ ፀሐይ ዳምጦነኝ ከአዲስ አበባ አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። የዛሬው የጋቢና ቪኦኤ ጉዞአችን በዚሁ ተጠናቋል። ኤልያስ አስማረ መሰናደውን ሲያቀናብርልን ነበር። ቮይቴክ ደግሞ የዛሬ የድምፅ መሐንዲሳችን ነበር። ሀብታሙ ስዩም አስተናግጃችኋለሁ። መልካም ምሽት ይሁንላችሁ። ነገ እንገናኝ።

Son rato le di esa